ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምናምቻችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ ጋቢና ቤ ጀምሯል። 18ኛ ዓመቱን ያከበረው ይህ ዝግጅት በግሌ በጣም የሚወደው መርሃ ግብር ነው። ዓመታዊ የጸደይ ባህል ትርኢት በመባል ይታወቃል። በዩናይትድ ስቴትስ ነዋሪነታቸውን ያደረጉ የሜሪላንድ ዩኒቨርሲቲ ተማሪዎችን የተመለከታችሁት በምሽቱ በነሱ ዙሪያ ዘገባ አለን። አብይ ጉዳያችን ነው። እንዲሁም ደግሞ የኮንዶ መጥራትን በተመለከተ ዘገባ አለን። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ኤደንገር ደግሞ ምስተናደውን በመምራት ብርሃን አይሉ ደግሞ በድምፅና ምስል ምህንድስናው የአሜሪካ ድምፅ የዲጂታል እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። የዩናይትድ ስቴትስ ከሚገኙ አንጋፋ የትምህርት ተቋማት መካከል አንዱ የሆነው ዩኒቨርሲቲ ኦፍ ሜሪላንድ ኢትዮጵያውያንና ኤርትራውያን ተማሪዎች ማህበር ከሰሞኑ ልዩ የሆነ የባህልና የትውውቅ ዝግጅትን አከናውኗል። የዩኒቨርሲቲው የወቅቱና የቀድሞ ተማሪዎች በተሳተፉበት በዚሁ ዝግጅት ላይ ኪናዊ ትርኢቶችና ትስስርን የሚያጠናክሩ አፍታዎችም ተስተናግደዋል። በዝግጅቱ ላይ የታደመው ሀብታሙ ስዩም ቀጣዩን አጭር ዘገባ አሰናቷል። ባሳለፍነው ሳምንት መግብ አድጃ ላይ አዳዲስና ነባር ትውልድ ኢትዮጵያውያን እንዲሁም ኤርትራውያን ተማሪዎች ከነ ቤተሰቦቻቸው በዩኒቨርሲቲ ኦፍ ሜሪላንድ የካሌጅ ፓርክ ግቢ ውስጥ ከሚገኙ ግዙፍ አዳራሾች መካከል በአንደኛው ተገናኝተዋል። በአብዛኛው በባህላዊ አልባሳት የደመቁት ታዳሚዎች መሰሉ ዝግጅት ላይ ሲገናኙ የመጀመሪያቸው አይደለም። በግቢው ውስጥ በንቃት የሚንቀሳቀሰው የኢትዮጵያና ኤርትራውያን ተማሪዎች ማህበር በጉጉት የሚጠበቀው መርሃ ግብር በርካታ ዓመታትን እንዲሻገር ሲሰራ ቆይተዋል። የዛሬው ዝግጅት በየአመቱ የሚከናወን ነው። 18ኛ ዓመቱን ያከበረው ይህ ዝግጅት በግሌ በጣም የሚወደው መርሃ ግብር ነው። ዓመታዊ የጸደይ ባህል ትርኢት በመባል ይታወቃል። ከዓመት ዓመት እያደገ የመጣ ዝግጅት ነው። ዋናው ዓላማው ባህላችንን ማሳየት ነው። ከዚህ ቀደም እንደተናገርኩት ማህበረሰባችን ለማህበረሰቡ በርካታ ነገሮችን አድርጓል። እየተገናኙ መነጋገሩ፣ ባህላዊ ውዝዋዜውን መከወን አንደኛው ነገር ቢሆንም የዛሬው ዝግጅት ግን አንዳችን ስለ አንዳችን ባህል የምንማማርበት ነው። ሁሉም ሰው ለመማር ዝግጁ እንዲሆን የማድረግ ዓላማን ሰንቋል። የሰማችኋት የማህበሩን አጋር ፕሬዚደንት ያኤል ቢሻውን ነው። ያኤል በዩናይትድ ስቴትስ ውስጥ ካሉ መሰል ማህበራት ከትልልቆች የሚመደበው ተቋም የኢትዮጵያና ኤርትራውያን ተማሪዎችን በማቀራረብ እና ለሚገጥማቸው ችግሮች የጋራ መፍትሄን በማፈላለግ ረገድ የላቀ እገዛ ሲያደርግ እንደሰነበተ ትናገራለች። ተቋማችን ለማህበረሰብ የረዴት ስራዎችና ባህል ቅድሚያ ይሰጣል። በእነዚህ ነገሮች ላይ ቅኝት እናደርጋለን። አስራ ሁለት ተማሪዎችን ያቀፈ ውሳኔ ሰጪ ቦርድ አለን። ከስራችን አስራ ስድስት የካቢኔ አባላት አሉ። በየሳምንቱ መደበኛ አጠቃላይ የቦርድ ስብሰባ እናደርጋለን። በእነዚህ ስብሰባዎች ላይ ስለ ባህላችን እናወራለን። አንዳንዴ ደግሞ ከረር ስላሉ ዘረኝነትን፣ የቀለም መድሎን፣ ጎጠኝነትን የመሳሰሉ ነገሮችም እንነጋገራለን። አንዳንዴ ደግሞ ስለ ወላጆቻችን፣ አንዳንዴ ደግሞ ሀሜትም እንሞካክራለን። በአዲሱ ትውልድ አባልነታችን ነገሮችን እንዴት ማስተናገድ እንዳለብን እናወራለን። በየሁለት ወሩ ደግሞ ጎላ ያሉ ዝግጅቶችን እናሰናዳለን። ይህ ከነዚያ መካከል አንዱ ነው። በዩኒቨርሲቲ ኦፍ ሜሪላንድ ውስጥ የሚገኘው የኢትዮጵያና ኤርትራውያን ተማሪዎች ማህበር የዛሬ መሰናዶ በዋናነት ተማሪዎች የሁለቱን ሀገራት ሕዝቦች የወከሉ ባህላዊ ክዋኔዎች የቀረቡበት ነበረ። በወራት የለፉበትን የባህላዊ ውዝዋዜ ትዕይንት ካቀረቡት መካከል የዲዲያ በረከትና ሮቤል ይገኙበታል። ለእኔ አሁን አባል ለመሆን የሞከርኩበት ምክንያት ይሄ የመጀመሪያ ዓመቴ ነው። ሜሪላንድ ዩኒቨርሲቲ ኦፍ ሜሪላንድ ውስጥ ከዚህ በፊት ሞርጋምሪ ኮሌጅ ነበር ሁለት ዓመት የተማርኩት፣ እና ትራንስፈር ሳደርግ አዳዲስ ሰዎች ናቸው። ካምፓስ ውስጥ ነው የምኖረው፣ በጣም ከባድ ነው ሰውን ለመተዋወቅ። እና ይሄ አባል በጣም ብዙ ሰዎች እንድተዋወቅ ከመተዋወቅም በላይ ደግሞ እንደ ቤተሰብ እንደመሆን ሁሉ ረድቶኛል። ብዙ ዓላማዎች አሉ። ዛሬ ራሱ የምንረዳው ቢላ በአድሚሽን ጥሩ ነገር ለሀገራችን ውስጥ የምንሰራበት ነው፣ እና ይህን ሁሉ ለመስራት ረድቶኛል። አዳዲስ ነገሮች እንዳለምም ረድቶኛል። በጣም ከመጀመሪያ ጀምሮ ነው መሳተፍ የፈለግኩት ግን በደንብ መሳተፍ የጀመርኩት በሁለተኛዬ አመቴ ነው እና አሁን ሶስተኛ አመቴ ልጨርስ ነው እና መሳተፍ የፈለግኩት በቃ ባህሌን በደንብ ማወቅ ስለምፈልግ ነው እና ጭፈራው፣ ሙዚቃው፣ ባህሉን፣ ሰዎችን፣ ቋንቋውን ሁሉ በቃ ስላደግኩበት ኮሌጅ ውስጥም ያንን ነገር ነው የፈለግኩት እና ያንን ነገር ያገኘሁት በኢሳን በኢትዮጵያን ኤርትራን አሶሲሽን ማለት ነው። በዚህ ዝግጅት ላይ የቀረቡ ባህላዊ ትርኢቶችን በማስተባበርና በመከወን የተሳተፉት ናተን ብላይ እና የአፌስ ስርጸ በበኩላቸው የማህበሩ እንቅስቃሴም ሆነ የመሰል ዝግጅቶች ፋይዳ የራስን ማንነት ከማወቅ በተጨማሪ ለተሻለ ስኬትና ቅርርብ የሚረዱ ግንኙነቶችን የሚያነቃቃ መላም አድርገው ይቆጥሩታል። ለኢትዮጵያውያንና ኤርትራውያን ተማሪዎች ስለ ራሳቸውና ባህላቸው የሚማሩበት እይታ ይሰጣቸዋል። እኛን ከሚመስሉ ሰዎች ጋራ ጊዜ እንድናሳልፍ እድል ይሰጠናል። በተለይ ደግሞ ከሌላው የበለጠ ቁጥር ያላቸው ነጭ ተማሪዎች ባሉባቸው ተቋማት እኛን ከሚመስሉ ተማሪዎች ጋራ ጊዜ ማሳለፊያ መንገዶች የሉም። በማህበረሰቡ ዘንድ እኛን መሳይ ሰዎች ሲሳካላቸው ካላየን በጽናትና በንቃት መቆየት ከባድ ይሆናል። ኢትዮጵያውያን ኤርትራውያን ባልንጀሮቻችንን ስናይ፣ አብረናቸው ስናሳልፍ፣ ስንተዋወቅ አገር ቤት ባንሆንም የኢትዮጵያን የኤርትራን ትንሽም ቢሆን ክፋይ ናሙና ይሰጠናል። ከማኅበሩ መልካም ነገሮች አንዱ በዩኒቨርስቲ ውስጥ ያሉ ከባህላቸው የራቁ ለሚመስላቸው መማር ለሚሹ ተማሪዎች የሚሰጠው የላቀ ጠቀሜታ ነው። የራስን ባህል ለመማር ትልቅ የመሸጋገሪያ ስፍራ ነው። በተለይ እኛ ባለንበት አሜሪካ በእጅጉ አስፈላጊ ነው። ለባህላችን ያለን ቅርበት ከአገር ቤት ጋር ሲነጻጸር አናሳ ነው። ወጣት ከወንክና መሞከር ከፈለግ በዚህ ረገድ ከሚያግዘው ቡድን ወይም መሰል ተቋም ጋር በማናቸውም መንገዶች መቀላቀል ይገባል። ተማሪዎች መሰል ኪናዊና ባህላዊ ዝግጅቶችን እንዲሁም ማኅበራዊ ተሳትፎ የሚያደርጉት የከፍተኛ ትምህርት የሚፈልገውን የቀለም ትምህርት ስጋት በማያደናቅፍ መልኩ እንደሆነ ይናገራሉ። ይህንን ማድረግ ግን ቀላል ሥራ እንዳልሆነ የማህበሩ አጋር ፕሬዚደንት ሶፊያ ውደን ትናገራለች። የተጣበበ ጊዜ ስላለኝ የኢሳ አጋር ፕሬዚዳንትነት ስራዬን እና ሌሎች ኃላፊነቶችን ማቻቻል አንዳንዴ ፈተና ይሆንብኛል እንደዚህ ባለው መረሃ ግብር ራስን ማደራጀት ላይ ይበልጥኑ መስራት አስፈልጎኛል። ለማህበረሰባችን አባላትም አንዳንድ የምመክረው ቅድመ ዝግጅት እንዲሰሩና ከማህበሩ ውጭ ባሉ መስኮች ራሳቸው እንዲደራጁም ነው። ማህበራችን ማህበረሰብ አቀፍ ሰዎች የሚገናኙበት ቢሆንም በሙያዊ ትስስርና የስራ እድሎች ዙሪያም ለማተኮር እንሞክራለን። ከኮሌጅ ከተመረቁ በኋላ የበጋው ወቅት መግቢያ ላይ አመታዊ የትስስር ዝግጅት አለን። እኔ በምወደው በዚህ መሰናዶ ላይ አባሎቻችን ህይወታቸውን ሚዛናዊ የሚያደርጉበትን መላ ማህበራችን ያጋራል። በዩኒቨርሲቲ ኦፍ ሜሪላንድ የሚገኘው የኢትዮጵያና የኤርትራ ተማሪዎች ማህበር አመታዊ ዝግጅት ከዚህ ቀደም የዩኒቨርሲቲው ተማሪ ነበሩ በአሁኑ ሰዓት ለሌሎች አርያ በሚሆኑ ተግባራት የተሳተፉ ሰዎችን በእንግድነት ይጋብዛል። ቢላቭድ ሚሽን ሲል በሰየመው ተቋም አማካኝነት በሕክምና ችግር የሚንገላቱ ኢትዮጵያንን በማገዝ ላይ የሚገኘው ዶክተር ቢንያም ሁንደተው ተማሪዎችን ካነቃቁ ባለሙያዎች መካከል አንዱ ነው። የኦርጋናይዜሽን ስማችን ብለድ ሚሽን ይባላል። ከጀመርን አሁ ሁለት ሶስት ዓመት ሆኖታል። የኛ ኦርጋናይዜሽን አሜሪካ ውስጥ ነው እና ከጀመረን ሁለት ሶስት ዓመት ሆኗል እና የጀመርንበት ምክንያት መጀመሪያ ኢትዮጵያ ያሉትን ሐኪሞችና ነርሶችን ሶሻል ወርከሮችን ኢንተርቪው ያደረግ ናቸው ኢትዮጵያ ውስጥ እና አፍሪካን ውስጥ ምንድን ነው በጣም ታላቅ በጣም ከባድ ነው የሚባለው ለታካሚዎች ና ለታመሙት ሰዎች እና እነሱ አንደኛ ያሉ ብዙ ታካሚዎች ሰዎች አጋብተው መድኃኒት አፎርድ ማድረግ አይችሉም እና ዲስቻርጅ ይደረጋሉ። ከሁሉም ደግሞ ህጻናቶች በካንሰር የተጎዱ በጣም ይጎዳሉ። ኪሞቴራፒ ኤክስፔንሲቭ ስለሆነ እና ይህን በተነሳ እኛ እዚህ ያለን ወጣቶች፣ ሀኪሞች ዶክተሮች እዚህ አሜሪካ ውስጥ ያለን ኦርጋናይዜሽን ኤስታብሊሽ አደረግን። ከጀመርን አሁን ብዙ ለውጥ አግኝተናል። ኢትዮጵያ ውስጥ ብዙ ህጻናቶችን በመርዳት እነዚህ ህጻናቶች ወደ ቤታቸው መመለስ ይችላሉ። ኢንሾርት አማን ታይም ደግሞ ወላጅም ደግሞ የወላጅ ጭንቀት ቀንሰዋል። ወላጅ ለዛ ህጻ የሚያወጣውን ወጪ ለሌሎቹ ለጤናማ ለሆኑት ህጻናቶች እያወጣ ቤቱ ቤተሰቡ ራሱ ከፖቨርቲ ላይ ነጻ መውጣት ይችላል እና ፖቨርቲን አድረስ ማድረግ እንችላለን በመድኃኒት እርዳታ። በአጠቃላይ ከ ሀያ ሺህ በላይ ተማሪዎች በሚማሩበት ዩኒቨርሲቲ ኦፍ ሜሪላንድ የሚገኘው ኢትዮጵያና የኤርትራ ተማሪዎች ማህበር ህልሙ የገዘፈ መሆኑን የነገሩን የማህበሩ አመራሮች ከግቢው ውጭ የሚገኘው የትውልድ ኢትዮጵያና የኤርትራ ማህበረሰብ ድጋፍ ለዚህ በእጅጉ አስፈላጊ እንደሆነ ነግረውናል እንዲያ ሲሆን ሶፊያ ለመታነሳቸው አይነት ተግዳሮቶች መፍትሄያቸው ሩቅ አይመስልም በሦስት ዓመት የሥራ አመራር ቦርድ የሥራ ዘመኔ እንዳየሁት አንዱና ትልቁ ተግዳሮታችን ከአካታችነት ጋር የተገናኘ ነው። በኢትዮጵያና በኤርትራ ስላሉት ሁሉም የባህል ዘርፎች እውቀት እንዲኖረን ማድረግና በክበባችን ውስጥ ወካይ ሰዎች እንዲኖሩን ከአንድ ብቸኛ ባህል ውክልና ተሻግሮ ሁሉም ባህል ቦታ ስለማግኘቱ ከማረጋገጥ ጋር ይያያዛል። ሁሉም በቁጥር ውስጥ በማስገባት ሁሉም ሰው ቅብሎነት እንዲሰማው የሚያደርግ አካታችነት ምህዳር እንዲኖር ከማረጋገጥ የመነጨ ነው ተግዳሮቱ። ዩኒቨርሲቲ ኦፍ ሜሪላንድ ከመቶ ስልሳ ዓመታት በላይ ያስቆጠረ የትምህርት ተቋም ነው። ተማሪዎች ማንነታቸውን የሚያሳዩባቸውን መርሃ ግብሮች በመደገፍ የሚታወቀው የትምህርት ተቋም ውስጥ ከሚገኙ ጠንካራ ማኅበራትና ቡድኖች መካከል አንዱ የሆነው ኢትዮጵያና ኤርትራ ተማሪዎች ማኅበር በተለይ በዩኒቨርሲቲውና በዋሽንግተን ሜትሮ ቀጠና ለሚገኙ በመቶ ሺዎች የሚቆጠሩ ኢትዮጵያውያንና ኤርትራውያን መቀራረቢያ ድልድይ ሆኖ ቆይተዋል። ለአሜሪካ ድምፅ ሀብታሙ ሴዩም ዋሽንግተን ዲሲ። ዘገባዎቻችን ከዋሽንግተን ዲሲ ይቀጥላሉ። በዩናይትድ ስቴትስ አርባ ሶስተኛ ፕሬዚዳንት ጆርጅ ዋከር ቡሽ የተጀመረው የአሜሪካ ፕሬዚዳንት የኤድስ አጣዳፊ ድጋፍ መርሃ ግብር በምህጻሩ ፔፋር የኢትዮጵያ ተጠባባቂ አስተባባሪ ቤንጃሚን ካሳዳን ረቡዕ ዕለት ለአሜሪካ ድምጽ በሰጡት ቃለ መጠይቅ በሀገሪቱ ያሉ ግጭቶች በሽታው እንዲስፋፋ ማድረጋቸውን ተናግረዋል። በሌላ በኩል በዘርፉ የሚሰሩ አንድ ባለሙያ ደግሞ በተለያዩ አካባቢዎች ከሚታዩት ግጭቶች በተጨማሪም የኮንዶም እጥረትና ሌሎች ችግሮች በሽታውን በመከላከል ስራ ላይ ተጽዕኖ ማሳደራቸውን አስታውቀዋል። ገብረ ሚካኤል ገብረ መድህን በዚህ ዙሪያ ዘገባ አለው። በዩናይትድ ስቴትስ አርባ ሶስተኛ ፕሬዚደንት ጆርጅ ዋከር ቡሽ የተጀመረው የአሜሪካ ፕሬዚደንት የኤድስ አጣዳፊ ድጋፍ መርሃ ግብር በምህፃሩ ፔፕፋር የኢትዮጵያ ተጠባባቂ አስተባባሪ ቤንጃሚን ካስዳን ለአሜሪካ ድምፅ በሰጡት ቃለመጠይቅ በሀገሪቱ ያሉት ግጭቶች በሽታው እንዲስፋፋ ማድረጋቸውን ተናግረዋል። ለአብነትም በትግራይ ክልል በተደረገ የዳሰሳ ጥናት በሰሜን ኢትዮጵያው ጦርነት ምክንያት በሽታው በክልሉ በስፋት መዛመቱን አሳይተዋል ብለዋል። በትግራይ ክልል የነበረው ግጭት ከቫይረሱ ጋር የሚኖሩ ሰዎች ቁጥር እንዲጨምርና ስርጭቱ እንዲስፋፋ ማድረጉን አይተናል። በኢትዮጵያ በሀገር አቀፍ ደረጃ ያለው አማካይ የበሽታው ስርጭት መጠን አንድ ነጥብ አምስት ከመቶ ሲሆን በትግራይ ክልል ግን ከአንድ እስከ 15 ከመቶ ይደርሳል። ይህም የሚያሳየን በክልሉ የበሽታው ስርጭት የመስፋፋት ዕድል መጨመሩን ነው። በአማራና በኦሮሚያ ክልሎች አካባቢዎችም እንዲሁ በግጭቶች ምክንያት የበሽታው ስርጭት እየተስፋፋ እንደሆነ እናስባለን። በጉዳዩ ላይ አስተያየት የሰጡን የኢትዮጵያ የኤድስ ሄልዝ ኬር ፋውንዴሽን ሜዲካል ዲሬክተር ዶክተር ተስፋዬ ተፈራም በሀገሪቱ የሚታዩት ግጭቶች በሽታውን የመከላከል ሥራዎችን እያስተጓጎሉ እንደሚገኙ ለአሜሪካ ድምፅ ገልጸዋል። የተለያዩ የአገሪቱ ክፍል ያሉ ከጥቃት ጋር የሚገናኙ ችግሮች የኤችአይቪ ከእንደገና መጋፍጋፍ እና በተለይ ደግሞ የኤችአይቪ መከላከል እና መቆጣጠር ስራዎችን በተገቢው ሁኔታ እንዳንሰራ እንዳንከታተል፣ ተግዳሮቶች አጋጥመውናል። ይህን ከግምት በማስገባትም የፔፕፋር መርሃ ግብር በቅርቡ ይፋ ባደረገው የ111 ሚሊዮን ዶላር በጀት በሀገሪቱ የግጭት ተጽዕኖ ባየለባቸው አካባቢዎች ትኩረት እንደሚያደርግ ተጠባባቂ አስተባባሪው ቤንጃሚን ካስዳን አስታውቀዋል። በሚቀጥለው ዓመት በሀገሪቱ ውስጥ በግጭት ምክንያት ተጽዕኖ በደረሰባቸው አካባቢዎች የኤችአይቪ ኤድስ የምርመራና የሕክምና አገልግሎቶችን ለማስፋት በትኩረት እንሰራለን ከአጋሮቻችን ጋር ያለንን ትብብርም እናጠናክራለን። ግጭቱ በሥራዎቻችን ላይ ተጽዕኖ አሳድሯል። ከግጭቶች ጋር ተያይዞ የቫይረሱ ተዘማጅነት በመጨመሩ ተመርምረው ራሳቸውን የሚያውቁ ሰዎችን ለማብዛት በትኩረት መሥራት ያስፈልጋል። በእንቅስቃሴያችን በተለይ በወጣቶች፣ አዋቂዎች ሕፃናትና ሴተኛ አዳሪዎች ላይ ትኩረት እናደርጋለን። በኢትዮጵያ በሽታውን ለመከላከልና ለመቆጣጠር የሚደረገውን ጥረት ግጭቶች፣ እንዲሁም ሰው ሰራሽና የተፈጥሮ አደጋዎች እየተፈታተኑት እንደሚገኙ ለአሜሪካ ድምፅ አስተያየታቸውን የሰጡ በጤና ሚኒስቴር የኤች አይቪ ኤድስ መከላከልና መቆጣጠር መሪ ስራ አስፈጻሚ አቶ ፈቃዱ ያደታ አስረድተዋል። በዚህ ምክንያት የጨመረውን የስርጭት መጠን ለማወቅ ግን ጥናት ማድረግን ይጠይቃል ብለዋል። በህዝቡ ዘንድ ያለውም የተዛባ አመለካከት ለበሽታው መዛመት አስተዋጽኦ እያደረገ መሆኑን መሪ ስራ አስፈጻሚው ይገልጻሉ። ከዚህ በፊት ታሞ ሲማቀቁ የነበረ ብዙ ሞቶች የነበረ ቫይረሱ በደማቸው ውስጥ ያሉም ደግሞ ሕክምና መውሰድ ብቻ ሳይሆን አምራች ሆነው እንደ ማንኛውም ጤናማ ማግረሰት ጤናማ የሆነ ልጅም የማግኘት ሁኔታዎች እየተፈጠሩ ሲሄዱ ሰዎች በሽታው ብዙም እንደማይጎዳ ቢኖርም ብዙ እንዳልሆነ የለም እስከ ማለት ድረስ አይነት አስተሳሰቦች ተፈጥሮ አሉ። ዶክተር ተስፋ የተፈራም ቀደም ሲል የነበረው ህብረተሰቡን የማስተማር እንቅስቃሴም እየቀነሰ መምጣቱን በማስታወስ ለግንዛቤው መዛባት አስተዋጽኦ ማድረጉን ተናግረዋል። በመንግስትም ደረጃ በተለይ በተደጋጋሚ አሁን አናይም የኤች አይ ቪ ሜሴጆች በፊት እንደሚታዩት የተለያዩ የማስታወቂያ ቢልቦርዶች፣ ህብረተሰቡን የማንቂያ መንገዶች፣ የተለያየ የኤች አይ ቪ ባለስ ክበቦች አሁን እንደ አጀንዳ ወይም ደግሞ በቋም የመወያ የኤችአይቪ ኤድስ መከላከልና መቆጣጠር መሪ ስራ አስፈጻሚው አቶ ፈቃዱ በሀገር ደረጃ ይህን አመለካከት ለማስተካከል ልዩ ልዩ ስራዎች እየተከናወኑ መሆናቸውን ይጠቁማሉ። ተመርምረው ራሳቸውን የማያውቁ ሰዎች መኖራቸው የተመረመሩትም ፈጥነው ወደ ሕክምና ተቋማት አለመምጣታቸውና ሕክምና ከጀመሩትም መካከል መድኃኒታቸውን የሚያቋርጡ መኖራቸው እንዲሁም የኮንዶምና መሰል ግብአቶች እጥረት በሽታውን የመከላከልና መቆጣጠር ጥረቱ ተግዳሮቶች እንደሆኑ ዶክተር ተስፋዬ ያብራራሉ።

በብዙ ሚሊዮን የሚቆጠሩ ኮንዶሞችን አስገብቶ በስርጭት እየታይ እንደሆነ እንረዳለን። ነገር ግን አሁንም ፍላጎቱ ከፍተኛ እንደሆነ መረዳት ያስፈልጋል። በሌላ በኩል በአዲስ አበባ በሚገኙ ፋርማሲዎች ተዘዋውረን ባደረግነው ምልከታ በገበያ ላይ የኮንዶም እጥረት መኖሩን አይተናል። የፋርማሲ ባለሙያዎች እንደተናገሩት ደግሞ በገበያ ላይ ያለው ኮንዶም ሕይወት ትረስት የሚባለው አይነት ብቻ ሲሆን ዋጋውም ከአምስት ብር ወደ አርባ ብር ጨምረዋል። ቀደም ሲል ገበያ ላይ የነበሩት የተለያዩ አይነት አማራጭ ኮንዶሞች አሁን ገበያ ላይ እንደሌሉ ባለሙያዎቹ ነግረውናል። የጤና ሚኒስቴር መሪ ሥራ አስፈጻሚው አቶ ፈቃዱ ያደታ ባለፉት ዓመታት ከቫይረሱ ስርጭት መቀነስ ጋር ተያይዞ ከዓለም አቀፍ ለጋሾች ሲሰጥ የነበረው ድጋፍ በመቀነሱ እንዲህ አይነት ችግር መከሰቱን ያስረዳሉ። የቫይረሱ ስርጭት በቀነሰ ቁጥር የዓለም ሰጪ ድርጅትም አጋር ድርጅቶችም የማህበረሰብ ተሳትፎም ሀገር በቅል ሪሶርሶችም የመስራት እየቀነሰ ሲሄድ በይበልጥ ተጋላጭና ትኩረት የሚሽሩ ሰብ ክፍሎች እና ከፍተኛ ስርጭት ያለባቸው ወረዳዎች ውስጥ ብቻ ኢንቨስት የማድረግ ሁኔታዎች ነበሩ። ጊዜም ከዛው ጋር ነው። ወንደምም ሲገዛ በዛ ብዛት ነው። እንደዛውም ደግሞ ሌሎችም ሌሎችም አስፈላጊ ነገሮች ሲገዙ በእነዚህ ትኩረት የሚሽሩ ሰብ ክፍሎች ብዛት ስለሆነ በሚፈለገው ልክ አይቀርብም ነገር ግን ባለው ስርዓት መንግስትና አጋር ድርጅቶች ተባብሮ ያለውን ነገር እናቀርባለን። ግን እንግዲህ በቂ ካለመሆኑ የተነሳ ሊሆን ይችላል። የፔፋር መርሃ ግብር የኢትዮጵያ ተጠባባቂ አስተባባሪው ቤንጃሚን ካስዳን ከኮንዶም አቅርቦትና ስርጭት እንዲሁም ከመመርመሪያ መሳሪያዎች ጋር የተያያዘ እጥረት መኖሩን ጠቅሰው ችግሮቹን ለመቅረፍ እንሰራለን ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መቴን አዲስ አበባ አሁን ደግሞ ወደ ዩናይትድ ስቴትስ ጉዳዮች ነው መለስ የምንለው የዩናይትድ ስቴትስ የድንበር ጠባቂዎች ባለፈው የጎርጎሮሲያኑ 2023 ዓመት 24 ሺህ የሚሆኑ ቻይናውያን ስደተኞች ድንበር አቋርጦ ሊገቡ ሲሉ መያዛቸውን አስታውቀዋል አብዛኞቹ ስደተኞችም የፖለቲካ ጥገኝነት ጠያቂዎች ሲሆኑ ከነዚህ ውስጥም በቻይና አነስተኛ ቁጥር ያላቸው የወህ ሙስሊም ብሔሮች ለየት ብለው የታዩት ናቸው የኤረን ራንን ዘገባ እንደሚከተለው ተሰናድቷል በደመቀው አንደኛው የኒውዮርክ መንደር ውስጥ የዌህ ሙስሊም ስደተኞች በአካባቢው ነዋሪ የሆነ ነጋዴ ባዘጋጀላቸው ሀላል የእራት ግብዣ ላይ ታድመዋል። ስደተኞቹ በዩናይትድ ስቴትስ ደቡባዊ ግዛት በኩል ወደ ሀገር የገቡ የፖለቲካ ጥገኝነት ጠያቂዎች ናቸው። ቻይናውያኑ ዌህ ሙስሊሞች ከቻይና ከሚሳደዱት ከዊገር ሙስሊሞች አንጻር ዝቅተኛ የሃይማኖት ጫና የሚደረግባቸው ናቸው። ይሁን እንጂ ከቅርብ ጊዜ ወዲህ ከስደተኞቹ እየተሰሙ ያሉት ታሪኮች ነገሮች እየተለወጡ መሆናቸውን ያመላክታሉ። ቃለ መጠይቅ የተደረገላቸው ግለሰቦች በቻይና ለቀሩት ቤተሰቦቻቸው ደህንነት ሲባል ስማቸው እንዲጠቀስ አይሹም። ፖሊስ ስልክህን፣ ፎቶህን፣ መልእክቶችህንና ማህበራዊ ሚዲያውን ይፈትሻል። ስለ ሃይማኖት አንድ ነገር ከተገኘ ትልቅ ችግር ያጋጥምሃል። እኚህ ሰው እሳቸውና ባለቤታቸው እስልምናን መከተላቸው ከታወቀ በኋላ የመንግስት ኃላፊዎች ወደ ቤታችን ይመጡ ነበር ይላሉ። ለምሳሌ ጠዋት ላይ ሰዎች ወደ ቤቴ ይመጡና ምን እንደምናደርግ ይጽፋሉ። እኔንና ባለቤቴን እና ቤተሰቤን እየተመለከቱ ማን ምን እንደሚል፣ ማን ምን እንደሚያደርግ ይጽፋሉ። አራት አምስት ጊዜ ወደ ቤቴ መጥተዋል። ቤቴ ውስጥ አድረውም ያውቃሉ። በቤቴ ውስጥ በይፋ መጸለይ አንችልም። የቻይና ባለስልጣናት ለአሜሪካ ድምጽ በላኩት መግለጫ መሰረት የሃይማኖት ጭቆና ክሶቹን እንዲህ በማለት አጣጥለዋል። የቻይና መንግስት የዜጎችን የእምነት ነጻነት በህጉ መሰረት ይጠብቃል። በቻይና ውስጥ ያሉ ሁሉም ብሔረሰቦች በህግ በተደነገገው መሰረት ሃይማኖታቸውን የማካሄድ መብት አላቸው። በቻይና ውስጥ የሃይማኖት ጣልቃ ገብነት የሚባል ነገር የለም። ይሁን እንጂ በቻይና ጉዳይ ባለሙያ የሆኑት የማንቸስተር ዩኒቨርሲቲ ባልደረባ ዴቪድ ስትሮፕ ባለፈው አስር ዓመት በቻይና የሃይማኖት ጭቆና እያየለ መጥቷል ይላሉ። ከጎርጎሮሳውያኑ 2014 ጀምሮ እስልምናን ለማጥቃት እንቅስቃሴ እያየን ነው። ይህም ማለት መንግስት በሃይማኖታዊ እንቅስቃሴዎች ላይ እገዳዎችን ለማድረግ እርምጃዎችን እየወሰደ ነው። ስትሮፕ የቻይና መንግስት በቅርቡ ከሃይማኖት ነጻነት ጋር ተያይዞ ቁጥጥሮችን ካጠበቀ በኋላ እጅግ ብዙ ቻይናውያን ሙስሊሞች ከለላ እየፈለጉ መሆኑንም ይናገራሉ። እንደ አውሮፓን አቆጣጠር በ2023 ህገወጥ የህንጻ አሰራር ታይቶበታል በተባለ መስጊድ ላይ እድሳት በሚደረግበት ወቅት ትልቅ ግጭት ነበር። እናም ሰዎች ከአካባቢው ፖሊሶች ጋር ተጋጭተው ነበር። ይህም ብዙ ሰዎችን ተጨማሪ ጭቆና ሊኖር ይችላል የሚል ፍራቻ እንዲኖራቸው አድርገዋል። ወደ እራት ግብዣው መለስ ስንል ታዲያ እነዚህ ስደተኞች በጋራ የሚኖሩ ሲሆን ለምግብና ለልብስ ፍላጎታቸውም በማህበረሰቡ ድጋፍ ላይ የወደቁ ናቸው። ይሁን እንጂ አብዛኞቹ ስደተኞች ጥሏቸው ለመጡት ቤተሰቦቻቸው ነው የሚጨነቁት። በአሁኑ ጊዜ እኛ ብቻ ሳንሆን በቻይና ውስጥ በእስልምና እምነት ውስጥ ያሉ በጭቆናው ምክንያት የትውልድ ቀያቸውን ትተው የወጡና ያለማቋረጥ በእንቅስቃሴ ላይ የሚገኙ ሌሎች ብዙዎች አሉ። እኛ ወደ ዩናይትድ ስቴትስ ለመምጣት እድለኛ ከሆኑት ውስጥ ጥቂት ሰዎች ነን። ምንም እንኳን የጥገኝነት ጥያቄያቸው እስካሁን ድረስ መልስ ባያገኝም ስደተኞቹ ያለምንም ስጋት እያመለኩና ከቤተሰቦቻቸው ጋርም በጋራ አዲስ ሕይወት እየጀመሩ ነው። ለኤረን ራነን ዘገባ ኤደን ገረመው ከዋሽንግተን ዲሲ በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ የአዲሱ ትውልድ ድምጽ መሰናዶን ነው። የምሽቱ የመጨረሻው ዘገባችን ላይ ደርሰናል። የመጨረሻው ዘገባ በቴክኖሎጂ ዙሪያ እንዲሁም ደግሞ በአሜሪካ ምርጫ ላይ የሚያተኩር ነው። የሰው ሰራሽ አእምሮ፣ ለምርጫ ዘመቻ ከገንዘብ ማሰባሰብ እስከ ማስታወቂያዎች ድረስ የዩናይትድ ስቴትስ የፖለቲካ እንቅስቃሴዎች ሁለንተናዊ ገጽታ በመሆን ላይ ይገኛል። አንዳንድ የህግ አውጮች በዘንድሮ ፕሬዚዳንታዊ ምርጫ የመራጮችን ነት መሸርሸራቸው እውን እየሆነ ነው ያሏቸውን በሰው ሰራሽ አስተውሎት ወይም ቴክኖሎጂ አማካኝነት አስምስለው የሚሰሩ ድምጾችና ምስሎች አጠቃቀም በተቻለ መቆጣጠር የሚያስችሉ መንገዶችን ፍለጋ ይዘዋል። የአሜሪካ ድምጹ ስካት ስተርንስ ያደረሰን ዘገባ አሉላ ከበደ እንደሚከተል ያቀርበዋል። በዘንድሮ ፕሬዚዳንታዊ ዘመቻ የስካሁን ሂደት የሰው ሰራሽ ልህቀት አሉታዊ ተጽዕኖ ጎልቶ የታየው የጆ ባይደንን ድምፅ ተመስሎ በተሰማውና በሺዎች የሚቆጠሩ መራጮች ድምፅ እንዳይሰጡ ለመገፋፋት ታልሞ የተሰራጨ የስልክ ጥሪ ነው። በማክሰኞው ምርጫ ድምፅ መስጠት ሪፐብሊካኖች ዶናልድ ትራምፕን እንደገና ለማስመረጥ የሚያደርጉትን ጥረት ለማሳካት ብቻ የታለመ ነው። የፕሬዚዳንት ባይደንን ድምፅ ተመስሎ የተሰማው የሐሰት ድምፅ የተሠራው 150 ዶላር በተከፈለው የሉዚያና ክፍለ ግዛቱ የአስማት ትርኢት ተጫዋች ፖል ካርፔንተር ነው። አንዳች የማስጠንቀቂያ ምልክት የሚፈልግ ሰው ካለ የውሸት ማስጠንቀቂያ ሳይሆን ጥፋት በተሠራበት ጨዋታ እንደሚሰጥ ቅጣት የመሰለውን ማየት ለሚፈልግ እኔ ያን ማለት ነኝ። የዩናይት ስቴትስ ምክር ቤቱ እንደራሴ ሪቻርድ ብሉሜንታል ገና ሌላ ማስጠንቀቂያ የምንጠብቅበት ጊዜ የለንም ይላሉ። ለማሳሳት አልሞ የሚሰራጭ መረጃና የአንድን ሰው ገጽታ እንዲመስል ተደርጎ የሚቀነባበር የቪዲዮ ምስል በአሜሪካ ሕዝብ ላይ ሊቃጣ የተቃረበ ውርጅብኝ ናቸው ጥቅም ላይ የሚውሉት በሰው ሰራሽ ልህቀት በታገዙ የፖለቲካ ማስታወቂያዎች እና ሌሎች የሐሰት መረጃዎች ሊሆን ይችላል። ያም ሆነ ይህ በዲሞክራሲ ስርዓታችን ላይ የተደቀነ ግልጽና አሁናዊ አደጋ መኖሩ ግን እሙን ነው። በዚህ ምርጫ ኤአይ የሚያሳድረውን ተጽዕኖ አስመልክቶ ባለፈው ሳምንት በምክር ቤቱ የፍትህ ኮሚቴ የምስክሮች ቃል በተሰማበት ስነ ስርዓት ወቅት የተናገሩት ሴናተር ጃሽ ሐውሊም እርምጃ የመውሰጃው ጊዜ አሁን ነው ብለዋል። But the dangers of this technology without guardrails and without safety features are becoming painfully, painfully apparent. Technology በኒው ሃምፕሺር ክፍለ ግዛት የሆነውን የመሰሉ ተመስለው የሚሰሩ ድምፆችና የስልክ ጥሪዎችን መለየትና ማወቅ ገና ድሮ የተቻለ ጉዳይ ነው የሚሉት ደግሞ በኤአይ ቴክኖሎጂ አማካኝነት ድምፆች በመፍጠር ስራ የተሰማሩት ዞሃይብ አህመድ ናቸው። በሰው ሠራሽ ልቀት አማካኝነት የሚፈጠሩትን ድምፆች ይዘት ትክክለኛነት አስቀድሞ ማረጋገጥ የሚያስችለው ቴክኖሎጂ እንደ ልብ የሚገኝ እና በቀላሉም ጥቅም ላይ ሊውል የሚችል መፍትሔ ነው ብለን እናምናለን። ያ ቴክኖሎጂ እያለም የጎደለው ነገር አስፈጻሚ ደንብ ነው የሚሉት በሌላ ሰው ተመስለው የሚሰሩ ገጽታዎችን የመለየት ስራ የሚሰራ ኩባንያ መስራች የሆኑት ቤን ኮልማን ናቸው። በብሔራዊና በክፍለ ግዛቶች ደረጃ በሁለቱም ስራ ላይ በዋሉት የቁጥጥር ደንቦች ውስጥ በጣም ጥሩ የሚሰኝ አሰራር ማዕቀፍ አለ። ለምሳሌም ያህል የሆነ የቪዲዮ ምስል ዩቲብ ላይ መጫን ብትፈልግ የተወሰኑ ነገሮችን አስቀድሞ ያጣራል። ኃይል የተቀላቀለ ድርጊት መኖሩን ይመረምራል። ለአካለ መጠን ያልደረሱ ልጆችን የሚያዩ ምስሎች ካሉም ያጣራል። ድምፃዊውን ድሬክን አስመስሎ የተሰራውን ዘፈን ለመጫን እየሞከርክ ከሆነም እንዲሁ ይፈትሻል። ይህ ሁሉ እንግዲህ የቁጥጥር ደንቦች በመኖራቸው ነው። ስለዚህ አዲሱን ቴክኖሎጂ ተጠቅመው ተመስለው የሚሰሩትንም ለመለየት እንዲሁ በተመሳሳይ ሌላ ፍተሻ ማድረግ ይቻላል። የዩናይትድ ስቴትስ የፌዴራል ምርጫ ኮሚሽን በበኩሉ መራጮችን ሆን ብሎ ለማታለል ኤአይን ለፖለቲካ ማስታወቂያዎች መጠቀምን የሚከለክሉ ሕጎች እያጤነ ነው። ለእንደራሴዎች ምክር ቤቱ ኮሚቴ አስተያየት የሰጡት የኒው ሃምፕሸር ክፍለ ግዛቱ የውጭ ጉዳይ ሚኒስትር ዴቪድ ስካላን የባይደንን ድምፅ ተመሳስሎ እንደተሰማው ያሉ በኤአይ ቴክኖሎጂ አማካኝነት የሚሰሩ ቁጥጥር ያልተደረገባቸው የቴክኖሎጂ ውጤቶች ድምፆች እና ምስሎች መራጮች በምርጫው ሂደቱ ላይ ያላቸውን እምነት አደጋ ላይ ይጥሉታል ይላሉ። እንደ ክፍለ ግዛቲቱ የውጭ ጉዳይ ሚኒስትር ነቴ ካለብኝ ኃላፊነት አንጻር በጣም መሠረታዊና አስፈላጊው ጉዳይ የምርጫው ሂደት እንዳይፋለስ፣ መራጮች በፍትሐዊነትና በትክክል በተቻለም መጠን በመጨረሻው የጥራት ደረጃ መካሄዱን የሚያምኑበትና የሚረዱበት እንዲሆን ማድረግ ነው። አንዳንድ ጊዜ ያን ካጣን ብን መልሶች ነው። ተመልካቾቻችን ለእለቱ ያዝናቸው መሰናዶዎች እዚህ ላይ ተጠናቀቁ። በነገው ምሽት እንገናኝ። ጠነስጥልን